ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ሰዎች ጎድተዋችሁ ከሆነ እግዚአብሔር የሚፈልገው ቁጥር አንድ ነገር ይቅር እንድትሏቸው ነው። እና በጣም ከባዱ ነገር ባርኳቸው። ወደ አዲስ ጅምር ስለመግባት እየተነጋገርን ነው። ያንን ለማድረግ ደግሞ ሁልጊዜ ከኋላችሁ ያለው ነገር ለመተው ፈቃደኛ መሆን አለባችሁ። ምን ያህሎቻችሁ በህይወታችሁ ውስጥ ብዙ ጥረት ያደረጋችሁበትና ያልተሳካላችሁ ነገር አለ? እሺ። ደህና ባልሰሩት ነገሮች ላይ ተጣብቃችሁ እንዳትቀሩ መጠንቀቅ ይኖርባቸዋል። እነዛን ነገሮች እናንተ እንደማይሳካላችሁና ሁሉም ነገር እንዳበቃለት እንዲሰማችሁ እንዲያደርጉ አትፍቀዱላቸው። እግዚአብሔር ሁሌም እቅድ እንዳለው ነግራችኋለሁ። እቅዱ ምን እንደሆነ ላታውቁ ትችላላችሁ። እግዚአብሔር ግን እቅዱ ምን እንደሆነ ያውቃል። አሁን በመጽሐፈ ሳሙኤል ሳሙኤል አንድና ሁለት አለ የምናነበው ስለ ንጉሥ ሳኦል ነው። እግዚአብሔር ሕዝቡ ንጉሥ እንዲኖራቸው አልፈለገም ነበር። እሱ ንጉሣቸው መሆን ፈልጎ ነበር። ግን ሰዎቹ አጥብቀው ንጉሥ እንዲኖራቸው ጠየቁ። ስለዚህ ሳኦል የተባለውን ሰው ንጉሥ እንዲሆን ቀባው። መጽሐፍ ቅዱስም መንፈስ በሳኦል ላይ በመጣ ጊዜ ወደ ሌላ ሰው ተለወጠ ይላል። እናም ያ ነው የሚሆነው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ከዚህ በፊት የነበራችሁበትን ነገር ምንም ይሁን መሰናበት ትችላላችሁ። ምክንያቱም እሱ ወደ አዲስ ስለታማ ኃይለኛ መሳሪያ ይቀይራችኋል። ዛሬ በዚህ ክፍል ውስጥ የተቀመጡ የዓለም ተጽዕኖ ፈጣሪዎች እንዳሉ ታውቃላችሁ። እነግራችኋለሁ እግዚአብሔር ሲይዛችሁ ከዚያ ሁሉም ነገር ያበቃል፣ የዲያብሎስ ጨወት። ምክንያቱም ከእግዚአብሔር ጋር ከተባበራችሁና እንድታደርጉ የሚመራችሁ ነገር ብታደርጉ የምታሳኩት ነገር ይገርማቸዋል። እኔ ፌንቶን ሚዘሪ ከተባለ ቦታ ነው የመጣሁት። አሁን ብዙ ዲግሪዎች የክብር ዲግሪዎች አሉኝና ብዙ የተሰጡኝ ነገሮች አሉ እና ሁሉንም አደንቃለሁ ግን የአስራ ሁለተኛ ክፍል ትምህርት ነው ያለኝ እና ስለዚህ ለማለት የምፈልገው ነገር ቢኖር እኔ የተለየ ጎበዝ ተማሪ አልነበርኩም ግን እግዚአብሔርን እወዳለሁ እናም ነገሮችን ቶሎ እረዳለሁ እና ስለዚህ የማደርገውን ለማድረግ አልተማርኩም። ወደ መጽሐፍ ቅዱስ ኮሌጅ ገብቼ አላውቅም። ከስሜ በፊት የሆነ አይነት የክብር ስም አልመኝም። እንደ ጆይስ ነበር የጀመርኩት አሁንም ጆይስ ነኝ። ጥሩ ሕይወት አልነበረኝም እና እግዚአብሔር ያዘኝ እና በቃሉም ሕይወቴን ለወጠው ቃሉንም ለሰዎች እንዳካፍል ጠራኝ እና ዛሬ በዚህ ሳምንት መጨረሻ የምትሰሙት መልእክት ከመቶ በላይ በሆኑ ቋንቋዎች በዓለም ዙሪያ ይሰማል እና እንግሊዘኛን ለወልቅ ነበር ስም ወይም ተውላጠ ስም ወይም ግስ ወይም ምንም ቢሆን ግድ አልነበረኝም። ማውራት ነበር የፈለግኩት እና ሰዎች እነዚህን ሁሉ ቋንቋዎች እንደምናገር ያስባሉ፣ ግን አሁንም እንግሊዘኛዬ ላይ እየሰራው ነው። ያንን ለማወቅ እየጣርኩ ነው። እውነት ነው። እግዚአብሔር ነው የተለየን የሚያደርገን እና እግዚአብሔር እንዲጠቀምባችሁ ልዩ ነገሮች ሊኖሯችሁ አያስፈልጋችሁም። የሚፈልገው ፈቃድ ብቻ ነው። እነሆ አለሁኝ፣ እግዚአብሔር ሆይ ተጠቀምብኝ፣ ላከኝ። ነገር ግን በሰራችሁት እያንዳንዱ ስህተት ሁሉ እያዘናችሁ የሆነ ቦታ ተጣብቃችሁ ልትቀሩ አይገባም። ወላጆቼ በትክክል አላሳደጉኝም፣ ትክክለኛውን ትምህርት አላገኘሁም፣ ኮሌጅ የመግባት እድል አላገኘሁም፣ ይህንን አላደረግኩም፣ አላደረግኩም፣ ሌላ ነገር አላደረግኩም። በህይወታችሁ ኢየሱስ ካላችሁ የሌላችሁ ነገር ምንም ለውጥ አያመጣም። ኢየሱስ ካላችሁ፣ ከኢየሱስ ጋር ትልቅ የግል ግንኙነት ካላችሁ የሚያስፈልጋችሁን ነገር ሁሉ አላችሁ። ታላቅ ነገር ለመስራት ታላቅ ነገር ነው ያልኩት፣ ታላቅ ነገር በህይወታችሁ ውስጥ። ስለዚህ እግዚአብሔር ሳኦልን ንጉሥ እንዲሆን ቀባው እና ሳኦል በከፊል ታዛዥ ነበር፣ ነገር ግን ሙሉ በሙሉ ታዛዥ አልነበረም። እግዚአብሔር የነገረውን አብላጫውን አድርጓል። ነገር ግን በትንሹ እሱ የሚፈልገውን አደረገ። እና እግዚአብሔር በመጨረሻ እንዲህ እስኪል ድረስ ይህንን ደጋግሞ አደረገ፣ አትነግስም። ባለመታዘዝ ምክንያት እድሉን አጣ። እሺ፣ ነቢዩ ሳሙኤል ለሳኦል ብዙ ጊዜውን ሰቶት ነበር እና ይወደው ነበር። እናም ለእርሱ ይጸሊለት ይሠራለት እንደነበር እርግጠኛ ነኝ። እናም ሳውል ንጉሥ የመሆን እድል ባጣ ጊዜ ሳሙኤል አዝኖ ነበር፣ በጣም አዝኖ ነበር። ታውቃላችሁ፣ በሕይወታችን ስንሸነፍ በእነዚያ ኪሳራዎች እናዝናለን እና ይህን ማድረግ ትክክል ነው። ነገር ግን የያዘን መንፈስ ሕይወታችሁ እንዳይቆጣጠር ላለመፍቀድና በቀሪው ሕይወታችሁ ላለመቆየት መጠንቀቅ ይኖርባችኋል። ምክንያቱም እንደዛ ካደረጋችሁ ከኋላችሁ ያለውን ነገር እንዳትተዉና ከፊታችሁ ያሉትን ነገሮች እንዳትይዙ ያደርጋችኋል። አንዲት ሴት የነገረችኝ አንድ ታሪክ ትዝ ይለኛል። ጓደኛዬ በአስራዎቹ ዕድሜ ላይ የሚገኘው ልጇ ካንሰር እንዳለበት ነው። ሁሉም ነገር አደረጉ። ሁሉም ጸለዩ። ሕክምናዎችን አደረጉና ያም ሆኖ አለፈ። እና እንደሚጠበቀው እያዘነችና እየተጎዳች ነበር። እና እሱ አንድ ቀን ታችኛው ክፍል ውስጥ ልብስ እያጠበች ነበርና የሐዘን መንፈስ ራሴን በዙሪያዬ ለመጠቅለል ሲሞክር ይሰማኛል አለችኝ። ከዛም እንዲህ አለች፣ ቁራጭ ልብስ ያስኩና ከዙሪያዬ ወረወርኩትና ይህ የምስጋና ልብሴ ነው እና በሐዘን ውስጥ አልኖርም አለች። እና ልክ በዛ ልብስ ውስጥ እንደጠቀለለች በታችኛው ክፍል ዙሪያ መደነስ ጀመረች። ዲያብሎስ እንዲያውቅ ማድረግ አለባችሁ። ከዚህ በፊት ምንም ሊያደርግባችሁ ቢችልም ምንም ቢወስድ ወይም ቢሰርግ በአምላክ ላይ እምነታችሁን እንደምታደርጉና እግዚአብሔርም ጠላት የወሰደውን አንድ ጊዜ ሳይ ሁለት ጊዜ እንደሚመልስላችሁ ንገሩት። እና በሕይወታችሁ ውስጥ አንዳንድ ሀዘንና ጭንቀት ሲኖራችሁ፣ ኦ ደስታው ሲመጣ በጣም ጣፋጭ ነው። ሀዘንን ካላወቅን ደስታን እንኳን ማወቅ እንደማንችል ታውቃላችሁ። አንድ ጊዜ ፊታችንን ለማስዋብ ከልጄ ጋር ወደ አንድ ስፓ ሄድንና በሆነ መንገድ ሌላ ቤት ስንደርስ የሰርግ ቀለቤቴ አልነበረኝም። እና ወደ ስፓው ደወልኩ፣ አልነበራቸውም። ማንም አላየውምና በጠረጴዛው ላይም በመታጠቢያ ገንዳው ላይ እናትቼው እንደነበር የሆነ ሰው እንደወሰደው ገመትኩ። እናም ስለዚህ ማለቴ ማጣቴ በጣም ጎርቶኝ ነበር። ለኔ ብዙ ነገር ማለት ነበር። እና ስለዚህ የሆነ የሀዘን ጊዜ ነበር እና ከዛ በመጨረሻ እሽ፣ ጌታ እቃ ብቻ ነው እና ያለ እሱ መኖር እችላለሁ አልኩ። እና ወደ ስራ የተመለስኩና ሁለት ወይም ሶስት ወራት አለፉ። ልጅ አንድ ቀን ጠራችኝ፣ ከእኔ ጋር በስፓ ውስጥ የነበረችውና፣ ምን እንዳገኘው ገምቻ አለችኝ። ምን አልኳት። እሷ ቀለበትሽን አገኘሁት ቦርሳይ ውስጥ ነበር እና አስብ የነበረው ለምን ቦርሳሽ ውስጥ ይሆናል? አንድ ነገር ተረዳን። እሷ የነበራት ቦርሳ በአንድ ጊዜ እኔ ነበር እና ለእሷ ሰጥቻት ነበር። ስለዚህ ቀለበቴን ሳውልቀው ቦርሳውን ስመለከት የኔ ነው ብዬ በማሰብ ቦርሳ ውስጥ አስቀመጥኩት። ወደ ቤቷ ሄደች፣ ዕቃውን አውጥታ ደግማ ለውራት አልተጠቀመችበትም ነበር እና ከዚያ በመጨረሻ ቀለበቴን ሳገኘው በጣም ደስ ብሎኝ ነበር። ደህና ነገሩ ይሄ ነው። ቀለበቱ ባይጠፋ ኖሮ የዚያን ደስታ ልምድ በጭራሽ አላገኝም ነበር። ይህንን እንድትረዱ እና ዛሬ እንድታምኑ ፈልጋለሁ። በሕይወታችሁ ውስጥ አንዳንድ አሰቃቂ ኪሳራዎች አጋጥሟችሁ ይሆናል። መከራን፣ ኢፍትሃዊነትን፣ በእናንተ ላይ የደረሱ ትክክል ያልሆኑ ፍትሃዊ ያልሆኑ ነገሮች እና በጣም ከባድ ነበር ግን አሁን ወዴት እንደሚሄድ ታውቃላችሁ። እነግራችኋለሁ። መራራ አስተሳሰብ ከሌላችሁ እና የተጎጂ አመለካከት ከሌላችሁ እና ወደፊት ሄዳችሁና እግዚአብሔርን ከወደዳችሁ እናም ለእርሱ ታዛዥ ከሆናችሁ እናም ሰዎችን ለመርዳት መሞከራችሁን ከቀጠላችሁ፣ ኦ ሽልማታችሁ ይመጣል፣ እናም እናንተም በጣም ደስተኛ ትሆናላችሁ። የጠፋባችሁን አትመልከቱ። በወደፊት ህይወታችሁ ላይ ምን ሊፈጠር እንደሚችል ተመልከቱ። ማርታ ለኢየሱስ ወንድሟ አላዛር እንደ ሞተ ስትናገር፣ ኢየሱስ ሆይ አላዛር ሲሞት እዚህ ብትሆን ኖሮ አይሞትም ነበር አለችው። ኢየሱስም እንደገና ይነሳል አለ። ማርታ የሆነውን ነገር እየተመለከተች ነበር። ኢየሱስ ምን ሊሆን እንደሚችል ይመለከት ነበር። ዛሬ ምን ማድረግ ትፈልጋላችሁ? የሆነውን ሁሉ እያያችሁ መቀጠል፣ ወይስ እግዚአብሔር በሕይወታችሁ ስለሚያደርገው ነገር በማሰብ መደሰት ትፈልጋላችሁ? ግን ሁሉንም መስማት አለባችሁ፣ አለበለዚያ አይሰራም። መጥፎ አመለካከት ኖራችሁ እግዚአብሔር ሊሰጣችሁ የሚፈልገውን ታላቅ ህይወት ሊኖራችሁ አይችልም። ሰዎች ጎርተዋችሁ ወይም ምናልባት እናንተን ያሳዘኑ አንዳንድ ነገሮችን አድርጋችሁ ሊሆን ይችላል። ሰዎች ጎርተዋችሁ ከሆነ እግዚአብሔር የሚፈልገው ቁጥር አንድ ነገር ይቅር እንድትሏቸው ነው። እና በጣም ከባዱ ነገር ባርኳቸው የፈጣሪ አለ። ሉቃስ ምዕራፍ ስድስት ከቁጥር 27 ጀምሮ እናንብብ። ነገር ግን ለእናንተ ለምትሰሙላቸዋለሁ፣ ጠላታችሁን ውደዱ፣ ለሚጠላችሁ መልካም አድርጉ። አሁን ይህንን የፈጠርኩት እኔ አይደለሁም። ይህ እግዚአብሔር እየቀለድክ መሆን አለበት። የሚረግሟችሁን መርቁ፣ ለሚበድሏችሁም ጸልዩ። አንዱን ጉንጭህን ለሚመታው ሌላውን ጉንጭህን ደግመ ስጠው። መጎናጸፊያህን ለሚወስድብህ እጀ ጠባብህን አትከልክለው። ለሚለምንህ ሁሉ ስጥ። ንብረትህን የሚወስድ እንዲመልስልህ አትጠይቀው። እሺ ሰዎች እንዲያደርጉላችሁ የምትፈልጉትን እናንተም እንዲሁ አድርጉላቸው። የፈጣሪ ያለ መላው ዓለም በዚህ ቃል ቢኖርስ! ሰዎች እንዲሆኑላችሁ እንደምትፈልጉት ሁኑላቸው። ይህንን ለማንበብ ጊዜ ወስዳለሁ፣ ምክንያቱም በጣም ልንረዳው ያስፈልገናል። የሚወዷችሁን ብትወዱ ምን የተለየ ዋጋ ታገኛላችሁ? ኃጢአተኞችም እንኳን የሚወዷቸውን ይወዳሉና። መልካም ላደረጉላችሁ መልካም ብታደርጉ ምን የተለየ ዋጋ ታገኛላችሁ? ኃጢአተኞችም እንኳን እንደዚያ ያደርጋሉና። ብድር ይመልሳሉ ለምትሉት ብታበድሩ ምን የተለየ ዋጋ ታገኛላችሁ? ኃጢአተኞቹም እንኳን ያበደሩትን ያህል መልሰው ለመቀበል ለኃጢአተኞች ያበድራሉ። ነገር ግን ጠላታችሁን ውደዱ፣ መልካም አድርጉ፣ መልሳችሁ ለመቀበል ተስፋ ሳታደርጉ አበድሩ በሉ እንጂ ጥሩ የሆንለት ሰው ሲያሳዝነን ምን እንደምናደርግ ታውቃላችሁ። ያንን ሁሉ ካደረግኩልህ በኋላ ግን በትክክል እያነበብኩ ከሆነ አይ አይሆንም አይሆንም ይላል። ለእናንተ የሆነ ነገር እንዲያደርጉላችሁ በማሰብ ለሰዎች ምንም ነገር አታድርጉ። በእግዚአብሔር ታደርጉላችኋላችሁ ዋጋችሁንም ከእግዚአብሔር ዘንድ ትጠብቃላችሁ። ጥሩ ከሆናችሁበት ሰው ሽልማት ላታገኝ ትችላላችሁ። እናንተን የሚጠቀሙባችሁና የሚጎዳችሁ ሰዎች ሊሆኑ ይችላሉ። ግን ማድረግ ከቀጠላችሁ መልካም አስተሳሰብ ካላችሁና እግዚአብሔር የሚጠይቃችሁን ብቻ ካደረጋችሁ ከመባረክ የሚያስቆማችሁ በሲኦል ውስጥ ያለ ሰይጣን አይኖርም። አሜን። እዛ ጋር ከኔ ጋር ትስማማላችሁ? ከኋላ ያላችሁትስ እንዴት ነው? ከእኔ ጋር ትስማማላችሁ? የተወሰነ ድምፅ አሰሙ። ግንጆ ሲያ በጣም ከባድ ነው መጠቀም ማቆም ያለብን ሰበብ ነው። ምክንያቱም እኛ ለከባድ ነገሮች የተቀባነን። ቀላል ነገሮችን ለመስራት መንፈስ ቅዱስ አያስፈልገንም፣ ግን እግዚአብሔር የሚፈልገውን ለማድረግ የማንችለው ነገር የለም። በራሳችንና በራሳችን ጥንካሬ ሳንደገፍ በእግዚአብሔር ላይ እንዴት እንደምንደገፍ ከተማርን የማትችሉት ምንም ነገር የለም እላለሁ። መሸከም ከምትችሉት ነገር በላይ በእናንተ ላይ እንዲመጣ እግዚአብሔር በፍጹም አይፈቅድም። አሁን ታስቡ ይሆናል፣ በአእምሯችሁ እያሰባችሁ ነው፣ እናንተም ይህን ማድረግ አልችልም፣ ማድረግ አልችልም፣ አላደርገውም። ደህና፣ አዎ፣ ትችላላችሁ። በፍጹም አላልፈን ብዬ የማስበው ሁሉም አይነት ነገሮች ነበሩ እና አሁን ሁሉም አለፊያቸዋለሁ እና በጣም ከባድ በሆኑ ነገሮች አልፋችኋል። አደርገዋለሁ ብላችኋል፣ አሰባችሁም ነበር። አሁን ግን አልፋችሁታል እና ዋጋችሁም ታላቅ ይሆናል። አሁን እኔ ያነበብኳቸው እነዚህ ሁሉ ነገሮች እንዲላል እና እነሱን ካደረጋችሁት ዋጋችሁ አንዳንዶቻችሁ አሁን በህይወታችሁ የመዝራት ደረጃ ላይ ናችሁ። አንዳንዶቻችሁ በመከር ላይ ናችሁ። ነገር ግን የወደቀውን መሬት ሳትቆፍሩና ዘሩን ሳትተክሉና ሳትጠብቁ እና አስቸጋሪ ጊዜዎችን ሳታሳልፉ ለመከር አልመጣችሁ። ምናልባት ያልተሳካላችሁ ጥቂት ሰብሎች ነበሯችሁ፣ ግን እናንተ ብቻ መትከላችሁን ቀጠላችሁ። አሁን የሽልማት ወቅት ላይ ናችሁ እና የምትዘሩበት ጊዜ ሕይወታችሁ አሁን ከባድ የሆነባችሁ ልክ የሆነውን ማድረጋችሁን ቀጥሉ። ሳኦል አምላክ የጠየቀውን ቢያደርግ ኖሮ ንጉሥ ሆኖ ይቆይ ነበር። ግን አልነበረም። እዚያ ውስጥ የራሱ የሆነ ትንሽ ነገር ማድረግ ፈለገ። ደህና ከነገርከኝ አብዛኛውን አድርጌ ነበር። በዚህም ወሮታችሁ ታላቅ ይሆናል። የልዑልም ልጆች ትሆናላችሁ። ይህን ማድረግ ያለብን ለምንድን ነው ቸርነውና ለማያመሰግኑት እና ለክፎች አባታችሁ ሩህሩህ እንደሆነ እናንተም ሩህሮች ሁኑ እኔ ይህንን ታሪክ በምችለው ፍጥነት እናገራለሁ ነገር ግን ሳልናገር ማለፍ አልችልም ምንም እንኳ ምናልባት ሰምታችሁት ቢሆንም አባቴ ጾታዊ ጥቃት አድርሶብኝ ነበር እናቴ ታውቅ ነበር ግን እሱ አባቴን ለመጋፈጥ ፈርታ ነበር ሌሎች ዘመዶቼን አናግሬ ነበር። ማንም መሳተፍ አልፈለግም። ይህ በእኔ ላይ በሚሆንበት ጊዜ ማንም ሰው እንደዚህ ያለ ነገር ሰምቶ ያውቅ? የሴት ልጅ የራሷ አባት እሷ ላይ እንዲህ እያደረገ ነበር። ማለቴ በጭራሽ ሰምታችሁ አታውቁም። እና እናቴ ስለሱ ምንም ነገር ለማድረግ ምንም አይነት እርምጃ ካልወሰደችባቸው ምክንያቶች አንዱ ይህ ነበር። እውነቱን ለመናገር በብዙ መንገዶች አባት ያደረገብኝን ነገር ሳይሆን እናቴ እኔን መከላከል አለመቻለው መርሳት አቅቶኝ ነበር እና አሁንም ቢሆንም ያንን እንዴት ልታደርግ እንዳልቻለች በጭንቅላቴ ለመረዳት ከባድ ነው። ሁለቱንም ይቅርታ ለማድረግ የምችልበት ጸጋ እግዚአብሔር ሰጠኝ እና በጣም ከረዱኝ ነገሮች ውስጥ አንዱ በሰዎች የተጎዳ ሰዎችን ይጎዳል የሚለው ነው። ስለዚህ አባቴም በትክክል አላደገም ነበርና በዛ ጊዜ በቤተሰብ ውስጥ ተመሳሳይ ነገር ነበርና ሌላም በጣም ብዙ ነገሮች። አንዴ ከነሱ ከራኩ በኋላ የቻልኩትን ያለ ርቄ ለመቆየትና እነሱን የማየው የግድ ማየት ሲገባኝ ብቻ ነበር። አሁን በይፋ ይቅር ብያችኋለሁ። ገባችሁ? እንደ ክርስቲያን ይቅር ብያችኋለሁ። የእኛ የታወቀ ይቅር ብያሃለሁ የሚል ጸሎት አለ። ከእነሱ ጋር ምንም አይነት ነገር ማድረግ አልፈልግም። በዙሪያቸው መሆን አልፈልግም ነበር እና ስለዚህ እያረጁና እያረጁ ሲመጡና ተጨማሪ ብዙ እርዳታ ሲያስፈልጋቸው፣ አንድ ቀን ጠዋት እየጸለይኩ ነበር። እግዚአብሔርን በህይወት ያለ ፈቃድ ምንድን ነው? ያንን ስትጸልዩ መጠንቀቅ ይኖርባቸዋል። እና እግዚአብሔር ወላጆችን ከሚኖሩበት ከደቡብ ምስራቅ ሚዞሪ እንዳስወጣቸው እንደሚፈልግ በልቤ መናገር ጀመረ። ወደምኖርበት ሴንት ሉዊስ እንዳመጣቸው፣ ቤት ግዢላቸው፣ ምክንያቱም ገንዘብ አልነበራቸውም። እስኪሞቱ ድረስ ተንከባከቢያቸው። ሰይጣን ሆይ በኢየሱስ ስም እገስጽሃለሁ። ዳብሎስን ለመገሰጽ እየሞከራችሁ ነው ግን ዳብሎስ አይደለም ከባድ ስለሆነ ብቻ ሰይጣን ነው ማለት አይደለም ለማንኛውም ረጅም ረጅም ረጅም ታሪክ ነው ብዙ ጊዜ እናገረዋለሁ ግን በጣም ትልቅ ምሳሌ ነው እግዚአብሔር የጠየቀኝን ነገር እንዳደርግ ጸጋውን እንዴት እንደሰጠኝ አላውቅም ነገሩ ግን ልነግራችሁ እችላለሁ እንደማስበው የሰይጣን ኃይል እና የእግዚአብሔርን ኃይል በተመለከተ እግዚአብሔር እንዳደርግ ያስቻለኝ ትልቁ ነገር ያ ነው ብዬ አስባለሁ። ይህንን ያደረገባችሁን ሰው እንድትወዱ እግዚአብሔርን ጸጋውን ሲሰጣችሁና ገንዘባችሁን በእነሱ ላይ እንድታውሉ እና እነሱን እንድትንከባከቡና ለረዥም ጊዜ እንድታደርጉት ታዲያ ለዛ እግዚአብሔር በጣም ያስፈልጋል። ነገር ግን እግዚአብሔር እንድታደርጉ የሚጠይቃችሁን ብታደርጉ ዋጋችሁ እጅግ ታላቅ ይሆናል። ዛሬ ጥቂት ሰዎችን ወደ ጠርዝ ለመግፋት እየሞከርኩ ነው። ታዛዥነታችን ለተወሰነ ነገር ብቻ ይሁን? ምን ያህሎቻችሁ በኢየሱስ ስም ኃይል አለ ብላችሁ ታስባላችሁ? ገምቱ። በመጀመሪያ ጓደኝነት ስንጀምር የዴቨን ስም አላውቅም ነበር። አደርገዋለሁ እስክል ድረስ አላውቅም ነበር፣ ሞት እስኪለያየን ድረስ። ከዚያ ስሙን አወቅኩት ዴቨን። ሳገባ ምንም ገንዘብ አልነበረኝም እና ትንሽ ገንዘብ ነበረው። እና አንዴ አድርገዋለው ካልኩኝ በኋላ ገንዘብ ነበረኝ። መኪና አልነበረኝም። ዴቭ መኪና ነበረው። አደርገዋለሁ እንዳልኩኝ መኪና ነበረኝ። የፍቅር ጓደኛ እያለን አልነበረኝም ነበር። ከኢየሱስ ጋር ገና ግንኙነት እየጀመራችሁ ከሆነ በሉ እንጂ አይ አይ፣ በነጠብጣብ መስመሩ ላይ መፈረም አለባችሁ። አደርጋለሁ አደርጋለሁ። ለምኑሽ እንደምል እንኳን አላውቅም ግን እግዚአብሔር ሆይ መልሱን አዎን ነው ምክንያቱም እንዳደርግ የፈለግከው ነገር ምንም ይሁን ባልወደውም እንኳን የቱን ያህል ቢከብደኝም ለእኔ የተሻለው ነገር እንደሚሆን ስለማውቅና ስለማምን ነው።